መንፈሳዊ መሪ ምዕራፍ 13። መንፈሳዊ መሪና የማንበብ ልምዱ። ስትመጣ መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። ሁለተኛ ጢሞቴዎስ ምዕራፍ 4:13። ማንበብ አንድን ሰው ሙሉ ያደርገዋል። ያነበበውን መናገር ዝግጁ ያደርገዋል። መጽሐፍ ደግሞ እርግጠኛ ያደርገዋል። ቤከን ለማንበብና ለማስተማርም ተጠንቀቅ በማለት ጳውሎስ ለጢሞቴዎስ የሰጠው ምክር የሚያመለክተው በጉባኤ ስለሚደረገ ብሉይ ኪዳን መጻሕፍት ንባብ መሆኑ እውነት ነው። ሆኖም ምክሩ በብሉይ ኪዳን መጻሕፍት ብቻ ሳይወሰን ሌሎች መጻሕፍትንም ማንበብ አስፈላጊ መሆኑንም ያመለክታል። ጢሞቴዎስ እንዲያመጣለት ጳውሎስ የሚጠይቃቸው መጻሕፍት ስለ አይሁድ ሕዝብ ታሪክ በሙሴና በነቢያት መጻሕፍት ላይ የተጻፉ ማብራሪያዎች ወይም አንዳንድ በዘመኑ የነበሩ ጸሐፊዎች የጻፏቸው ሊሆኑ ይችላሉ። በንግግሩም ሆነ በመልእክቶቹ ጳውሎስ ከእነዚህ ደራሲዎች ጽሑፍ መጥቀሱም ይታወቃል። ለሞት የቀረበው ጊዜ ጥቂት ሳምንቶች ወይም ጥቂት ወሮች ቢሆኑ እንኳ መጻሕፍትን በማንበብ እንጂ ጊዜውን በዋዛ ማሳለፍን አልፈለገም። ምንጊዜም ቢሆን የመማር ዝንባሌ ስለነበረው እስከ ለተሞቱ ድረስ ተማሪ ሆኖ መዝለቅን ይፈልጋል። ከዚህ ጋር የሚመሳሰል ስለ ዊሊያም ተንደል የተነገረ ታሪክ አለ። በ1536 በእስር ቤት በሰማይትነት ከመሞቱ ጥቂት ቀደም ብሎ በዘመኑ ለነበረው ዋና ባለስልጣን አንዳንድ ነገሮች ወደ እስር ቤቱ እንዲገቡለት በጻፈው ደብዳቤ እንዲህ ብሏል። ሙቀት የሚሰጥ ቆብ የማበራው ሻማ ጋምባሌን የሚጥፍበት ቁራጭ ጨርቅ፣ ከሁሉም ይልቅ ደግሞ የዕብራይስጥ መጽሐፍ ቅዱስ፣ የዕብራይስጥ ሰዋሰው ማጥያና የዕብራይስጥ መዝገበ ቃላት እንዲላክልኝ በትህትና ጠይቃለሁ። ከመሞቴ በፊት የቀረኝ ጥቂት ጊዜ በማጥናት ማሳለፍ እፈልጋለሁ። ጳውሎስም ሆነ ትንዴል ሰማይትነት ከመሞታቸው በፊት የቀራቸውን ጥቂት ጊዜ በማንበብና በማጥናት የማሳለፍ ፍላጎት ነበራቸው። በትጋት ማንበብና በመጽሐፍ ቅዱስ መሪነት የእግዚአብሔርን ቃል ማጥናት ለአንድ መንፈሳዊ መሪ በትጋት ማንበብና በመንፈስ ቅዱስ መሪነት የእግዚአብሔርን ቃል ማጥናት ለአንድ መንፈሳዊ መሪ እጅግ አስፈላጊ መሆኑን በዚህ ምዕራፍ እንመለከታለን። ይሁን እንጂ አሁን ዋናው ትኩረታችን የሚሆነው የእግዚአብሔርን ቃል ለማጥናት የሚረዱ ሌሎች መጻሕፍትን ማንበብ አስፈላጊ መሆኑ ላይ ይሆናል። በአእምሮም ሆነ በመንፈሳዊ ሕይወቱ ማደግ የሚፈልግ ሰው ጊዜውን ከመጻሕፍት ጋር ማሳለፍ ይኖርበታል። የተዋጣለት ጠበቃ ወይም ሕግ አዋቂ ሙያውን ለማዳበር ጉዳዮችን በቅርብ ይመረምራል። ሕጉ ላይ አንዳንድ ማሻሻያዎች ተደርገው እንደሆነም የሚወጡ ጽሑፎችን ይከታተላል። የሕክምና ባለሙያም በመስኩ የተደረጉ አዳዲስ ግኝቶችን ለመከታተል ጥናታዊ ጽሁፎችን ያገላብጣል። መንፈሳዊ መሪም እንዲሁ የእግዚአብሔርን ቃል አተረጓጓሙን፣ እንዲሁም ከእርሱ ምክር የሚፈልጉ ሰዎችን ለመርዳት ዘወትር ማንበብ ይኖርበታል። ከዚህ አኳያ የተዋጣለት ሆኖ ለመገኘትም ከሰዎች ጋር ከሚኖረው ግንኙነት በተጨማሪ የሚያነባቸውን ጽሁፎች በጥንቃቄ መምረጥ አለበት። በዚህ ዘመን ጠንከር ያሉ መጻሕፍትን እና በቀደሙ ሰዎች የተዘጋጁ ጠቃሚ ሥራዎችን ማንበብ ጊዜ ያለፈበት እየሆነ መጥቷል። ከመቼውም ይልቅ ሰዎች ሰፊ ጊዜን ለመዝናናት በሚያሳልፉበት በዚህ ዘመን ብዙዎች መጻሕፍትን ለማንበብ ጊዜ እንደሌላቸው ስናገሩ ይሰማል። ለመንፈሳዊ መሪው ግን እንዲህ ያለ ሰበብ በፍጹም የሚያዋጣ አይሆንም። ጆን ዌስሊ ኃይለኛ ማንበብ ፍቅር ነበረው። አብዛኛውን ጊዜ የሚያነበው ፈረሱ ጀርባ ላይ ሆኖ እንደነበረም ይነገራል። አንዳንድ ጊዜ ዘጠና አብዛኛውን አንዳንድ ጊዜ ዘጠና አብዛኛውን ጊዜ ደግሞ በቀን ሀምሳ ማይሎችን በፈረስ ይጓዝ ነበር። ስለ ተለያዩ ርዕሰ ጉዳዮች በስፋት አንብቧል። ስለ ሳይንስ፣ ታሪክ ወይም ሕክምና የተጻፉ መጻሕፍትን እንኳ በፈረሱ ጭኖ በመጓዝ ያነብ ነበር። በኦክስፎርድ ዩኒቨርሲቲ ተማሪ ሆኖ ባሳለፋባቸው ዓመታት በግሪክኛ ቋንቋ ከተጻፈው አዲስ ኪዳን ቀጥሎ ክርስቶስን ስለ መምሰል፣ የተቀደሰ አኗኗርና መለከታዊ ጥሪ የተሰኙ ሶስት መጽሐፍት በዌስሊ አእምሮ ውስጥ ሰፊ ቦታ ተሰጥቷቸው ነበር። እንዲያውም እነዚህ መጽሐፍት ከመጽሐፍ ቅዱስ ቀጥሎ መንፈሳዊ መመሪያ ሆነውለታል ማለት ይቻላል። አንባቢዎች ሆኑ፣ አለበለዚያ አገልግሎታችሁን አቋርጡ በማለት ዘወትር ለተከታዮቹ ይናገር እንደነበረም ይታወቃል። በቀን ለግማሽ ሰዓት ያህል ጠቃሚ መጻሕፍትን ለማንበብ ውሳኔ ማድረግ የአንድን ሰው አእምሮ ይመግባል፣ መንፈሳዊ ሕይወቱን ያድሳል፣ በአገልግሎቱም የተሟላ ሆኖ ለመገኘት ያስችላል። ዶክተር ኤ ደብሊው ቶዘር የተባሉ እውቅ መንፈሳዊ ሰው መጻሕፍትን የማንበብ ጥቅምና የተሳሳተ አነባብ መንገድ በተሰኘ ርዕስ በአንድ መጽሔት ባቀረቡት መጣጥፍ የሚከተለውን ጽፈዋል። በዚህ ዘመን ያሉ ክርስቲያኖች ጥንታዊና ታላላቅ መጻሕፍትን ማንበብ የሚከብዳቸው ለምንድን ነው? እንደ እውነቱ ከሆነ በአእምሮ ደረጃ ከአባቶቻችን ያነስን አይደለንም። የእነሱ ፍላጎት ፍላጎታችን ከሆነና ጥረት ካደረግን እነሱ የተረዱትን መረዳት አያቅተንም። እኛም የነሱን ያህል አእምሮ አለን። በዚህ ዘመን ያለን ሰዎች ጥረት ያላቸውን ክርስቲያን መጽሐፍት አጣጥመን የማናነበው ችግራችን የመረዳት ወይም ያለ መረዳት ጉዳይ ሳይሆን መንፈሳዊ ስለሆነ ነው። እንዲህ ያሉ ታላላቅ ሃይማኖታዊ መጽሐፍትን ለማንበብ ራስን ለእግዚአብሔር መለየትና ከዓለማዊ ነገሮች መገለልን ይጠይቃል። ይህን የሚያደርጉ የዘመናችን ክርስቲያኖች ግን በጣም ጥቂቶች ናቸው። ከፍተኛ መንፈሳዊ ልምምድ የነበራቸውን አባቶች መጽሐፍት አንብቦ መረዳት ከባድ አይደለም። ይሁን እንጂ እነሱ ወደ ነበሩበት ከፍተኛ ደረጃ በወጣን መጠን አየሩ እያጠረ ይሄዳል። ወደዚያ የሚያደርሱት እግዚአብሔር ራሱ ውስጥ ትንፋሳቸው የሆነላቸው ናቸው። ጥንታዊ ክርስቲያን መጽሐፍትን አንብቦ ለመረዳት ሰዎች የሚቸገሩበት አንዱ ምክንያት ማወቅን እንጂ መታዘዝን ስለማይፈልጉ ነው ማንበብ አስፈላጊ የሆነው ለምንድን ነው? ዘወትር ንቁ ሆናችሁ እንድትገኙና ራዕይና መነሳሳት እንዲኖራችሁ የምትፈልጉ ከሆነ መጻሕፍትን አንብቡ ይላሉ አንድ እውቅ ሰው ምክራቸውን ስለግሱ። እኚህ ሰው በቅርቡ ካገቧት ሙሽራ ጋር ለእረፍት ሲሄዱ እንኳ ብዙ መጻሕፍትን ይዘው መሄዳቸው ይነገርላቸዋል። ቤከን የሚባል ሊቅ ደግሞ ማንበብን በተመለከተ በሰው መመሪያ ለመቃወም ወይም ለመደገፍ ስትል አታንብብ። ለማመን ወይም ያነበብከውን ሁሉ አመን ብለህ ለመቀበል ወይም ለንግግር ማጣፈጫ የሚሆነን ሀሳብ ለማግኘት አታንብብ። ይልቁንም የምታነበውን ለማመዛዘዝና ለማመዛዘንና ለመመራመር ይሁን። እንዳንድ መጽሐፍት መመርመር ይኖርባቸዋል መመርመር ይኖርባቸዋል። ሌሎች ሳይላመጡ ይወጣሉ። አንዳንዶች ግን መታኘክ፣ መላመጥና መብላላት አለባቸው ብለዋል። አንድ ሌላ ሰው ደግሞ ምክሩን ሲያካፍለን የምናነባው አእምሯችን ውስጥ እውቀት ለማካበት ከሆነ ከሌሎች በልጠን ለመገኘት ወይም ልቃውንት ለመባል ከሆነ በፍጹም አይጠቅመንም፣ እንዲያውም ጎጂ ነው ይላል። መንፈሳዊ መሪው ማንበብ ያለበት መንፈሳዊ ንቃትና ግንዛቤን ለማግኘት መሆን አለበት። ይህም የሚያነባቸውን መጽሐፍት በጥንቃቄ ለመምረጥ ያስችላል። የአንዳንድ ሰዎች መጽሐፍት ልብንና አእምሮን ይመረምራሉ፣ ወደ ላቀ ደረጃም ያደርሳሉ። እንዲህም ያሉ መጽሐፍትን የማንበብ ባህል ሊበረታታ ይገባል። መንፈሳዊ መሪ የሚያነባው መጽሐፍ መንፈሳዊ ሕይወቱን ለማደስ አእምሮውን ለመመገብ፣ ለማነቃቃትና አዳዲስ ሀሳቦችን ለማግኘት መሆን አለበት። የስብከት የማስተማርና የመጽሐፍ ችሎታውን ለማዳበርና በአቀራረቡ የተሟላ ሆኖ ለመገኘት ትጉ አንባቢ ሊሆን ይገባል። ይህን ለማድረግ ደግሞ በትላላቅ ሰዎች የተጻፉ መጽሐፍትን ከማንበብ የተሻለ መንገድ የለም። እነዚህ መጽሐፍት የቃላት ችሎታችንን ያዳብራሉ፣ ማሰብን ያስተምራሉ፣ የአነጋገር ችሎታችንን ለማበልጸግ ይረዳሉ። ቤከን ሲናገር፣ ታሪክን ማንበብ አስተዋይ ያደርጋል፣ ቅኔዎችን ማንበብ ንግግርን ለማሳመር ይረዳል ሂሳብ አመዛዛኝ ያደርጋል፣ የተፈጥሮ ፍልስፍና ጥልቀትን፣ ግብረ ገባይ መጽሐፍት ቁም ነገረኛነትን፣ ሎጂክ ደግሞ ነገሮችን ማመዛዘን እንድንችልና ተከራክረን መርታት እንድንችል ይረዳሉ ይላል። መጽሐፍትን ማንበብ አስፈላጊ የሆነበት ሌላው ምክንያት ደግሞ ወቅታዊ መረጃዎችን ለማግኘት ስለሚረዳ ነው። እንደዚህ ዘመን መረጃዎችን በቀላሉ ማግኘት ይቻልበት ጊዜ በፍጹም አልነበረም። በዋነኛነት ደረጃ መረጃዎችን ማግኘት የሚቻለው ደግሞ በማንበብ ነው። ስለሆነም ስላለበት ጊዜና ሁኔታ ለማወቅ አገልግሎቱን በተመለከተም በሁሉም አቅጣጫ ዝግጁ ሆኖ ለመገኘት መንፈሳዊ መሪው ማንበብ ይኖርበታል። ከትላላቅ ባለ አእምሮዎች ጋር የጋራ አመለካከት እንዲኖረው ማንበብ አለበት። በጽሁፎቻቸው አማካኝነት በዘመናት ከነበሩ ትላላቅ መንፈሳውያን ሰዎች ጋር ኅብረት ማድረግ ይቻላል። ሌላው ብቀር አንድ መጽሐፍ በማንበብ እንኳ የሚገኘው ጥቅም መገመት ከምንችለው በላይ ነው። ባለፉት ዘመናት እግዚአብሔር በአስደናቂ መንገድ የተጠቀመባቸውን ታላላቅ አገልጋዮችን ሕይወት ታሪክ ያነበበ ሰው እንደ ተረዳው ከሆነ እነዚያ ሰዎች በአገልግሎታቸው የተነቃቁና ወደዚያ አይነት ልምምድ የደረሱት ቻርልስ ጂፊን የተባለ ሰው ስለ መንፈሳዊ መነቃቃት የጻፈውን መጽሐፍ አንብበው ነበር። በተመሳሳይ መልኩ ደግሞ የሂትለርን አንድ መጽሐፍ በማንበባቸው ብቻ ብዙዎች የአመፁ ተባባሪ ለመሆን እንደ ተነሳሱ ይታወቃል። ከእውነት መንገድ ያፈነገጡ አንዳንድ ሰዎች የጻፏቸው መጽሐፍት የብዙዎችን ሕይወት አበላሽተዋል። ምን አይነት መጽሐፍትን ማንበብ ያስፈልጋል? የእነማን ጓደኛ እንደሆነ በማወቅ የአንድን ሰው ማንነት ማወቅ እንደሚቻሉሉ፣ የሚያነባቸው መጽሐፍትም እውነተኛ ባህሪውን ያሳያሉ። ምክንያቱም የሚያዘወተራቸው ጽሑፎች የውስጣዊ ረሃቡና ፍላጎቱ ማንጸባረቂያ በመሆናቸው ነው። በአሁኑ ዘመን ብዛት ያላቸው ዓለማዊና መንፈሳዊ መጻሕፍት መቅረባቸው መርጠን ለማንበብ ምቹ ሁኔታን ፈጥሮልናል። ተልእኳችንንም መፈጸም የምንችለው በጣም የሚጠቅሙንን መጻሕፍት መርጠን ስናነብ እንጂ ያገኘነውን ሁሉ በማግበስበስ አይደለም። በሌላ አነጋገር የማንበብ ልምዳችን ከምንሰራው ስራ አኳያ እንዲሁም ማድረግና መሆን በምንፈልጋቸው ነገሮች ላይ ያተኮረ መሆን አለበት ማለት ነው። አንድ ጸሐፊ እንደሚለው አንድ መጽሐፍ አንባቢ ጓደኛ የሚሆኑትን ሰዎች እንደሚመርጡ ሁሉ የሚያነባቸውንም መጽሐፍት መምረጥ ይኖርበታል። ከአገር ብሰደድ እንኳ ይዟቸው የሚሄድ በጣም የሚወዳቸውና የሚሳሳላቸው ጥቂት ምርጥ መጽሐፍት ሊኖሩት ይገባል። ሌሎች መጽሐፍትን ግን አልፎ አልፎ እንደሚያገኛቸው የርቅ ጓደኞቹ እንዲሁ በእውቂያ ደረጃ የሚይዛቸው ይሆናሉ ማለት ነው። ስለምናውቃቸው ብቻ ሰዎች ጋር ቀረቤታ አይኖረንም። መጽሐፍትም እንደዚሁ ስላነበብናቸው ብቻ ልባችን ውስጥ ስፍራ አይኖራቸዋል ማለት አይደለም። ማቲው አርኖልድ የሚባል ታዋቂ ምሁር ከአምስት መቶ መጽሐፍት መካከል በጣም ጥራት ያላቸውን ማግኘት የሚቻለው በጣም በጥቂቱ ሊሆን ይችላል የሚል አመለካከት ነበረው። ዳንኤል ዌብስተር ደግሞ ያገኘውን ሁሉ ከማንበብ ይልቅ ጥቂቶችን ብቻ አጣጥሞ በማንበብ ያምን ነበር። ብዙ መጻሕፍትን ላይ ላዩን ከማንበብ ይልቅ ጥቂት ምርት መጻሕፍትን ረጋ ብሎ ማንበብ ማንበብና መረዳት ይሻላል። ይኸው ሰው በአንድ ወቅት ሲናገር ብዙ መጻሕፍትን ባነብ እንኳ በትክክል የማስታውሳቸው በጣም ጥቂቱን ነው ይል ነበር ሳሙኤል በርግሰን የተባለ ጸሐፊ ምን አይነት ቅኔዎችን ማንበብ እንደሚመርጥ ሲናገር ከፍተኛ ስነ ምግባራዊ ገጸ ባህሪያት ያላቸው ቅኔዎችን ማንበብ እወዳለሁ። የአንዳንዶቹ ጽሑፍ ብርሃን አለው፣ ሙቀት ግን የለውም። እኔ ግን ብርሃንንም ሙቀትንም እፈልጋለሁ። አንዳንዶቹ የተዋጣላቸው ባለ ቅኔዎች ሊሆኑ ይችላሉ፣ እኔ ግን አያነቃቁኝም። ውብ ሊሆኑ ይችላሉ፣ ሆኖም በቃላት ይጫወታሉ እንጂ ዘላቂ ቁም ነገር የላቸውም። በቅድስና ውበትና በተራ ውበት መካከል ከፍተኛ ልዩነት አለ። አንደኛው ንዑድና ክቡር ወደ ሆነው ወደ እግዚአብሔር ባህሪ ከፍ ያደርጋል፣ ሌላው ግን ሆነው ወደ እግዚአብሔር ባህሪ ከፍ ያደርጋል፣ ሌላው ግን ስሜትን ይከረኩራል። ብዙ ጊዜም ወደማይጠቅም በዋልትና ፈንጠዘያ ይወስዳል አለ ሰር ደብሊው ሮበርትሰን የተባሉ ምሁር ደግሞ ያገኙትን ሁሉ ከማንበብ ይልቅ የተላላቅ ሰዎችን የሕይወት ታሪክ ማንበብ ያዘውትሩ ነበር። እሳቸው እንደሚሉት እንዲህ ያሉ መጻሕፍትን የመረጡበት ምክንያት ስብዕናን የተላበሱ በመሆናቸው ነው። የተላላቅና ለዓላማ ራሳቸውን የሰጡ ሰዎችን ታሪክ የሚያነብ ሰው እርሱም እንደዚያ የመሆን ፍላጎት ያድርበታል። ለመሆኑ ወንጌልን በማዳረስ ረገድ ከፍተኛ ተጋድሎ ያደረጉ ሰዎችን ሕይወት ታሪክ ሲያነብ ልቡ ለአገልግሎት የማይነሳሳ ማን ነው? በስብከት ችሎታውና በማስተማር ዘዴው ታዋቂ የነበረ ሰው ደግሞ ምንጊዜም የትላላቅ ሰዎችን የሕይወት ታሪክ ከአጠገቡ እንደማያጣ ይነገርለታል። ሌላው ሰው ደግሞ የትላላቅ መንፈሳዊ ሰዎችን ሕይወት ታሪክ ማንበብ የክርስቲያናዊ ትምህርት አንድ አካል ነው። ለአገልግሎታችን የሚጠቅሙንን አያሌ ምሳሌዎችን እናገኛቸዋለን። ጠቃሚ ባህሪን መርምሮ ለመረዳት ያስችሉናል። ለራሳችን ሕይወት ዓላማ እንዲኖረን ያነሳሱናል። ዓላማውን እንዴት ተግባራዊ ማድረግ እንደሚችል መንገዱንም ያሳዩናል። የማያስፈልጉ ምኞትን ለመግራትና ለዓላማ በጽናት የመቆምን አስፈላጊነት ያስተምሩናል ይላል። አንድ መሪ የሚያነባቸው መጽሐፍት በሚያገለግላቸው ሰዎች ዘንድ በጣም የተለመዱ ወይም እነሱ የሚያውቋቸው ብቻ መሆን የለባቸው ወይም ደግሞ ቀለል ባሉና ከእርሱ ስራ መስክ ጋር የተያያዙ መጽሐፍት ብቻ መርካትና መወሰን የለበትም። በማንበብ ስፋትና ልምዱ አብረውት ካሉ ቀድሞ መሄድ አለበት። ይህን በተመለከተ አንድ ጻፌ እንዲህ በማለት ይመክራል። ምን ጊዜም ቢሆን ከኛ በላይ የሆነ ነገርን ለመያዝ መንጠራራት አለብን። የምንስማማበትን ብቻ ሳይሆን የማንስማማበትን ወይም ከያዝነው አመለካከት የተለየ ነገርን ማንበብ አለብን። ከኛ ጋር ስላልተስማሙ ብቻ ለመፍረድ አንቸኩል። ልቁንም ከቅዱሳት መጻሕፍት አንጻር የአመለካከታቸውን ትክክለኛነት ወይም ስህተት እንመርምር። እኛ ራሳችን ካላነበብን ከሁለተኛ ወይም ከሶስተኛ ወገን በሰማ ነው ብቻ ጻፊዎችን እናውግስ። አዳዲስ ሀሳቦችን በማፍራት ወይም በአዳዲስ አቋማችን አቋማችንም ማን መናወጥ የለብንም ስለዚህም አንድ መሪ በአገልግሎቱ ልቆ እንዲገኝ በእግዚአብሔር መንግስት ስራውን ፍሬያማ እንዲሆን መጻሕፍትን ለማንበብ ጊዜ መስጠት ይኖርበታል። እንዴት ማንበብ እንደሚገባ በአንድ መልኩ ስንመለከተው ማንበብ ማለት በጽሑፍ ከሰፈሩ ሀሳቦች መማር ማለት ነው። እንዲህ ስባል ግን ላይላዩን ሳይሆን የሚያቀርቡትን ሀሳብ እያጣጣሙና እያገናዘቡ ማንበብ ይጠይቃል። ማንበብ ቀላል ነው፣ ያነበቡትን በአእምሮ መያዝና ስራ ላይ ማዋል ግን ከባድ ነው። ታዲያ ይህን ለማድረግ ካላስቻለን የማንበብ ጥቅሙ ምንድን ነው? አንድ ገጣሚ ለአንዲት መንፈሳዊ ሴት ቀኑን ሙሉ ሳነብ እውላለሁ ብላት፣ ቀኑን ሙሉ ስታነብ ከዋልክ ያነበብከውን ለማሰላሰልስ ምን ጊዜ ይኖረሃል? በማለት ጠይቀዋለች። አሳብን ሳይሰበስቡ ማንበብ ይቻላል። ይሁን እንጂ የምናነባው ካላሰብንበት ምንም አይጠቅምንም። ቻርለስ ስፐርጅን የተባለው እውቅ ሰባኪ እንዲህ በማለት ተማሪዎቹን ይመክር ነበር የምታነቧቸውን መጻሕፍት ከመጀመሪያ እስከ መጨረሻ ዝለቋቸው፣ ወደ ውስጣችሁ ዘልቀው ይግቡ። ጠቃሚ መጻሕፍትን ካገኛችሁ ደጋግማችሁ አንብቧቸው። ማስታወሻ ያዙ፣ ያነበባችሁትን በአእምሯችሁ አመዛዝኑ። እንዲሁ ላይ ላዩን ሀያ መጻሕፍትን ከሚያነቡ ይልቅ በማስተዋል የሚያነብ አንድ መጽሐፍ ብቻ የሚነበብ አንድ መጽሐፍት ብቻ የሰውን አእምሮና የመመዛዝን ችሎታ ያዳብረዋል። በጥድፊያ የሚያነብ ጥቂት ያውቃል። ሆኖም ብዙ ይታባያል። አንዳንድ ሰዎች ብዙ ያነባሉ፣ ያነበቡትን ግን አስቡትም። ስለዚህም አእምሯቸው ስንኩል ይሆናል። ስታነቡ መመሪያችሁ ከብዙ መጻሕፍት ይልቅ ብዙ ቁም ነገር ላይ ይሁን። ከሚያነባቸው መጻሕፍት ዘላቂ ጥቅምን ማግኘት ለሚፈልግ ሁሉ የሚከተሉትን ነጥቦች ብዙ ሊረዱ እንደሚችሉ አስባለሁ። የምታነቡት እየመጠናችሁ ይሁን። አንዳንድ ጊዜ ብዙ ማንበብ ብዙ ዝንጉ መሆንን ያመጣል። ስለዚህ መያዝ የምትችሉትን ያህል አንብቡ። ጓደኞችን እንደምትመርጡ ሁሉ መጻሕፍትን እምረጡ። ብዕር እና ማስታወሻ ደብተር ይዛችሁ አንብቡ። አእምሯችሁ ልዩ የማስታወስ ችሎታ ከሌለው በቀር ብዙ ባነበባችሁ መጠን ያነበባችሁትን ያህል ማስታወስ ሊያቅታችሁ ይችላል። ማስታወሻ የመያዝ ልምድ ብኖራችሁ ግን ብትረሱ እንኳ መልሳችሁ ታስታውሳላችሁ። ማስታወሻ የመያዝን ልማድ አዳብሩ። ይህን ልማድ ምን ያህል የማስታወስ ችሎታችሁን እንደሚያዳብረው እናንተን ራሳችሁን ያስገርማችኋል። ልባችሁን የነካውን፣ ለዘለቄታው ልታስታውሱት የምትፈልጉትን ሀሳብ የምታሰፍሩበት የትም ይዛችሁት የምትሄዱት ደብተር ይኑራችሁ። ሲ ደብተር ላይ የራሳችሁንም ሀሳብ ማስፈር ትችላላችሁ። በዚህ መልክ ለምን ጊዜም ካጠገባችሁ የማይለይ በፈለጋችሁ ጊዜ የምትጠቀሙበት ቅርጽ ትይዛላችሁ። የምታነቧቸውን ከሌላ ጽሁፎች ጋር በማመሳከር ትክክለኛነታቸውን አስረግጡ። መልእክቱን ካልተረዳችሁ ወይም ካልጨበጣችሁ በቀር አንድ ረፍተ ነገር እንኳ አያምልጣችሁ። አእምሮ በቀላሉ ሊሰለች ይችላል። ስለዚህም የተለያዩ መጽሐፍትን አንብቡ። ለየት ያለ ነገር አካልን እንደሚያደፈር እንደሚያሳርፍ ሁሉ አእምሮ ዘና ያደርገዋል። የምታነቧቸው መጽሐፍት የተለያዩ ቢሆኑም የተቻለ መጠን እርስ በርስ የሚደጋገፉ እና ያስተሳሰብ አድማሳችሁን የሚያሰፉ ይሁኑ። ለምሳሌ አይል በጥንት ዘመን የነበረ አንድ ታላቅ ሰው ህይወት ታሪክን የምታነቡ ከሆነ በዚያ ዘመን የነበረው ሁኔታ ምን መልክ እንደነበረው ለማወቅ እንዲያግዛችሁ የወቅቱን ታሪክ መጽሐፍትን ማንበብ ይጠቅማል። ተግባር ላይ ብናውለው ካኖን ያቲስ ከየተባለ ሰው ማንበብን በተመለከተ በጣም የሚጠቅም ምክር ይሰጣል። እሱ እንደሚለው ማንኛውንም መጽሐፍ በሶስት መንገድ ማንበብ ይቻላል። የመጀመሪያው ፈጣንና ቀጣይነት ያለው ንባብ ነው። ከዚያ በኋላ አእምሮ ባነበበው ላይ እንዲያስብና ስለ ጉዳዩ አስቀድሞ ከሚያውቀው ጋር እንዲያገናዝበው ጊዜ እንሰጠዋለን። ከዚያ በኋላ ቀድሞ በምናውቀው ነገር ምን ተጨማሪ እውቀት እንደሰጠን እናስብ። ሁለተኛው ረጋ ብለን በጥንቃቄ በዝርዝርና በማስተዋል በኋላ እንድንጠቀምበት ማስታወሻ እያያዝን የምናደርገው ንባብ ነው። ይህን ካደረግን ወደ ሶስተኛው የንባብ ዘዴ እንሻገራለን። ሶስተኛው የንባብ ዘዴ ፈጣንና ቀጣይነት ያለው ቢሆንም መጽሐፉ ላይ አንዳንድ ሀሳቦችንና ሀሳቦችንና ሀሳቦቹን ያገኘንበት ገጽ ችምር እንጽፋለን። ወደፊት ስለ ጉዳዩ ሰፋ ያለ እውቀት ማግኘት ከፈለግን በገጾቹ ቁጥር በገጾቹ ቁጥር መሰረት በማውጣት ሙሉ ሀሳቡን መመልከት ይቻላል። በስኮትላንድ የነበረ አንድ አገልጋይ ከ1700 የማያንሱ መጻሕፍትን እንደነበሩትና ደስ እያለው ጊዜውን ከእነዚህ መጻሕፍት ጋር ያሳልፍ እንደነበር ይናገራል። ልጁ ስጽፍ ምንም እንኳ ስብከቶቹን ለማዘጋጀት ሰፊ ጊዜና ድካም ቢጠይቀውም በመጻሕፍቱና በስብከቶቹ መካከል ምን ግንኙነት ምንም ግንኙነት አልነበረም ብሏል። አንድ መሪ እዚህ ላይ ከፍተኛ ጥንቃቄ ማድረግ ይኖርበታል። በመሠረቱ መጻሕፍት አስተሳሰቦች ከአንድ አእምሮ ወደ ሌላው የሚተላለፍባቸው መንገዶች ናቸው። ከላይ የተመለከትነው አገልጋይ በሚያነባቸው መጽሐፍት አማካኝነት በመንፈሳዊ ሕይወቱ ብዙ ቢጠቀምም፣ ከንባብ ያገኘውን እውቀት ግን ለሌሎች ማካፈል አልቻለም። የዚህ መጽሐፍ አዘጋጅ መጽሐፍትን ማንበብ በጣም የሚወድ በአውስትራሊያ ገጠር የሚኖር አገልጋይ ያውቃል። በቅዱሳት መጻሕፍትና በሥነ መለኮታዊ ትምህርት የተገነባ ማህበረ ምእመናን እንዲኖረው ጥረት ማድረግ የጀመረው አገልግሎቱን ከጀመረበት ጊዜ አንስቶ ነበር። እንደ እርሱ ሁሉ መጻሕፍትን እንዲያወዱና የተለያየ ክብደትና ጥልቀት ያላቸው መጻሕፍትን እንዲያነቡ በማድረጉ ቀስ በቀስ ለመጻሕፍት የነበራቸው ፍቅር እየጨመረ መጣ። ከዚህ የተነሳ በዚያ ገጠር የነበሩ ገበሬዎችን መጻሕፍት በማሰባሰብ አንድ መጠነኛ መጻሕፍት ቤት አቋቁም ማቋቋም ቻሉ። ተመሳሳይ ዓላማ ያላቸው አገልጋዮች መንፈሳዊ መጻሕፍትን ስለ ማንበብ ጥቅም በማስረዳት የቤተ ክርስቲያናቸውን ሰዎች አንባቢ ማድረግ ይችላሉ።